የረቡ ምሽት ዝግጅቶቻችንን ይዘን ቀርበናል። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22፣ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ደግሞ መሃዱ ሬዲዮ ላይ 94 ነጥብ 3 ኤፍኤም ላይ ታገኙናላችሁ። የምናስተናግዳችሁ ቆንጂት ታይና አሉላ ከበደ የዛሬ ረቡዕ ህዳር 24 2012 ዝግጅቶቻችን በርከት ያሉ ናቸው። ታዲያ የድምፅ ማጫወታዊ ማጫወቻው እየረዳን አይመስልም። እንደተሳካለን ለቅምሻ የተዘጋጁትንም ድምጾች እናክላለን። ዝግጅቶቻችንን ግን ባጫጭሩ እናስተዋወቅ። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ በዛሬው ዕለት ጋዜጣዊ መግለጫ ሰጥተዋል። ጋዜጣዊ መግለጫውን ተንተርሶ የተዘጋጀ የረቱ አቢይ ርዕስ ይኖረናል። የደቡብ ክልል የኢትዮጵያ ሕዝባዊ ዲሞክራሲያዊ ንቅናቄ ደህዴን ማዕከላዊ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ የፓርቲዎች ውህደት በህገ መንግስቱ የተቀመጠውን አንድ ፖለቲካዊና ኢኮኖሚያዊ ማህበረሰብ ለመገንባት ያስችላል ሲሉ ብልጽግና ፓርቲ ኅብረ ብሔራዊት ኢትዮጵያን ለመገንባት እድል እንደሚሰጥ ደግሞ የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርእስቱ የእርዳው ተናግረዋል። የነኝህንም በዘገባዎቻችን ውስጥ እናካትታለን። ፕሮግራማችንን ብርሃን ኃይሉ ታቀናብራለች የስርጭት መሐንዲሱ አልሳንቶስ ነው አሁን በቀጥታ ወደ ምሽቱ የዓለም ዜናዎች ይሆናል የምንገባው ቀደም ሲል አሉላ እንዳለው ባጭሩ በአሁኑ ወቅት በኢትዮጵያ የሚከሰተው የሰብአዊ መብቶች ጥሰት በአብዛኛው በሀገሪቱ ከሚታየው የፖለቲካ ቀውስ እንደሆነ የኢትዮጵያ የሰብአዊ መብት ኮሚሽነር ተናግረዋል ተጠያቂነትን ማረጋገጥ የሀገሪቱን የሰብአዊ መብቶች ለማያያዝ ለማሻሻል ቁልፍ እርምጃ እንደሆነም አስገንዝበዋል። የዘንድሮውን ዓለም አቀፍ የሰብአዊ መብቶች ቀን ከሌሎች ኢትዮጵያውያን የሰብአዊ መብት ድርጅቶች ጋር ኮሚሽኑ ለመጀመሪያ ጊዜ እንደሚያከብርም አስታውቋል። እንግዲህ የቴክኒክ ሁኔታው ከተሻሻለልን እና በድምፅ እንዳገኘም በድምፅ አለን። ነገር ግን እንደተገኘ እናቀርባለን። ወደ ዜናዎቹ እንዘልቃለን። ቀደም ብሎ የተሰማውን ጨምሮ የአማራ ክልል ጠቅላይ ፍርድ ቤት የነ አቶ በረከት ስምኦንን የመከላከያ ምስክሮች ለመስማት ለታህሳስ ሰላሳ ተለዋጭ ቀጠሮ ሰጥቷል። የዚህንም ዘገባ ከባህር ዳር ደርሶናል። የድምፅ ማጫወቻው እንደሰራ እናሰማለን። በምስራቅ አፍሪቃ የዝናቡ ወቅት ከጀመረ አንስቶ ባለፉት ሳምንታት ከሁለት መቶ ሰው እስከ ሁለት መቶ የሚደርስ ሰው በተያያዥ አደጋዎች እንደሞተ ይነገራል። በዚህ አመት የታየው ዝናብ ከወትሮ የበዛና በረታም የሆነው የህንዱ ውቅያኖስ ትነት እጅግ የበዛ በመሆኑ እንደሆነ ተገልጿል። ያሰናዳ ነው እና አሁን በድምፅ ልናቀርበው ያልቻልነውን ዘገባ እናሰማችሁ። ምስራቅ አፍሪካ ውስጥ የሚኖር ከሶስት ሚሊዮን የላቀ ቀመር ያለው ሰው ነው። የዘንድሮ ዶፍ ዝናብ ለጎርፍና ለመሬት መናድ አደጋና ስጋት የደቀነበት የዝናቡ ወቅት ግን ገና ይቀጥላል። በአካባቢው በተከሰቱት አደጋዎች ከደረሰው የሞት አደጋ ግማሽ ያህሉን የያዘችው ኬንያ ነች። ቪንሰንት ሙሲላ የሚባሉ ኬንያዊ አሳ አጥማች አርብ አሳ አጠም ዳለው ብዬ ወጣው ይሉና፣ እዚያ ስደርስ ውሃ አልነበረም። ወዲያው ታዲያ አካባቢው ተጥለቀለቀ። በሁለት ደቂቃዎች ውስጥ በውሃ ተዋጥኩና መውጣት አቃተኝ ሲሉ ስለ ሁኔታው አስረድተዋል። ቪንሰንት ሙሲላ በአንዲት አነስተኛ ደሴት ላይ ለሶስት ቀናት መውጫ አጥተው ከቆዩ በኋላ በአስሶ አዳኝ ቡድኖች እንደተረፉ ነው የተገለጸው። ቤቶች ፈራርሰዋል፣ ታጥበው ተወስደዋል፣ ሰብልም ወድሟል። መንገዶች ታጥበው መወሰዳቸውና ድልድዮች መፍረሳቸው ደግሞ እርዳታ ሰጪ ቡድኖች ወደ ራቁ ቀበሌዎች መድረስ እንዳይችሉ እንዳደረጓቸው ተገልጿል። የሱዳን መንግስት ትናንት ዋና ከተማዋ ካርቱም በሚገኝ ፋብሪካ ላይ እስካሁን በታወቀው ሀያ ሶስት ሰው ስለገደለው ፍንዳታ ምርመራ እንዲከፈት አዟል። ሌሎች ብዛት ያላቸው ሰዎችም ወጥተዋል ነው የተባለው። መጀመሪያ ላይ በወጡ ዘገባዎች መሰረት ጋዝ የጫነ ተሽከርካሪ ላይ በደረሰ ቃጠሎ ነው ፍንዳታው የተከተለው። ሱዳን ውስጥ በቅርብ ወራት በኢንዱስትሪዎች ላይ በተደጋጋሚ አደጋ እየደረሰ መሆኑም ተስተውሏል። መነሻው የጤናና የደህንነት ደንቦች ደካማነት ነው የሚለውም ስጋት ጨምሯል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአማራ ክልል ጠቅላይ ፍርድ ቤት የነ አቶ በረከት ስምዖንን የመከላከያ ምስክሮች ለመስማት ለታህሳስ 30 ተለዋጭ ቀጠሮ ሰጥቷል። አስቴር ምስጋናው ከባህር ዳር ያደረሰችን ዘገባ አለ። አሁን ለማቅረብ የምንችል ይመስላል። ብርሃን ኃይሉን እየተጠባበቅን ነው። የአማራ ክልል ጠቅላይ ፍርድ ቤት የአቶ በረከት ስምኦንን እና የአቶ ታደሰ ካሳን የመከላከያ ምስክሮች ለመስማት የተሰየመ ቢሆንም አንደኛና ሁለተኛ ተከሳሽ የሰነድና የሰው ምስክሮች ባለማቅረባቸው ለሌላ ጊዜ እንዲቀርቡ ትዕዛዝ ሰጥቷል። የእነ አቶ በረከት ጠበቃ በተለይ አስፈላጊ የሆኑ የመከላከያ ሰነዶች ለዛሬ የፍርድ ቤት ውሎ መድረስ ስላልቻሉ ከቀጣዩ ቀጠሮ ቀን በፊት እንድናቀርብ ይፈቀድልን ሲሉ ፍርድ ቤቱን ጠይቀዋል። አቃቢ ሕግ የተሰጠው ምክንያት ተቀባይነት የለውም በማለት ቅሬታ ቢያቀርብም በአጭር ጊዜ ሰነዶቹን የሚያቀርብ ከሆነ እንደማይቃወም ተናግሯል። የሶስተኛ ተከሳሽ የአቶ ዳንኤል ግዛው ጠበቃ ባለ 150 ገጽ የሰነድ ምስክር እና ካሉት ስድስት የሰው ምስክሮች መካከል ሶስቱን አቅርበው የመከላከያ ምስክሮችን ለማሰማት ቢሞክሩም አቃቢ ሕግ ምስክሮቹ በአንድ ላይ መቅረብ አለባቸው፣ ምክንያቱም ዛሬ የተገናኙና ያልተገናኙ ምስክሮች ተናበው ምስክርነት ስለሚሰጡ ፍትህን ሊያዛቡ ይችላሉ በሚል ተከራክሯል። የተከሳሹ ጠበቃ የአቃቢ ሕግ ክርክር ባለመቀበሉም ፍርድ ቤቱ በአብላጫ ድምፅ የሶስተኛ ተከሳሽ የመከላከያ ምስክር በአንድ ላይ እንዲገኙ በሚል ትዕዛዝ ሰጥቷል። ፍርድ ቤቱ በመጨረሻም ከአንደኛ እስከ ሶስተኛ ክስ የተመሰረ የተመሰረተባቸው አቶ በረከት ስምኦን፣ አቶ ታደሰ ካሳና አቶ ዳንኤል ግዛው አለን የሚሏቸውን የሰነድና የሰው የመከላከያ ምስክሮችን ከታህሳስ 30 2012 ዓ ም በፊት እንዲያስመዘግቡ ትእዛዝ ሰጥቷል። ፍርድ ቤቱ የተከሳሾችን የመከላከያ ምስክሮች ለመስማት ለታህሳስ 30 ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር። አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች ወደ ዓለም አቀፍ ዜናዎች ስንዘልቅ የሟች ቀድሞ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ኑዛዜ ይሁን እንጂ አስር ሚሊዮን ዶላር በጥሬ ገንዘብ አስር ተሽከርካሪዎች፣ እና እንዲሁም አንድ ሁዳድ ቦታ እንዲሁም በርካታ መኖሪያ ቤቶች ትተው ማለፋቸውን የንብረታቸው ባለአደራ አካል አስታወቀ። ሙጋቤ ኑዛዜ ያስቀምጠው እንደሆን አሁንም እየፈለግን ነው ያሉት የቤተሰቡ ጠበቆች፣ ካልተገኘ ግን ንብረታቸው የቀድሞዊቱ ቀዳማዊት እመቤት ግሬስ ሙጋቤና የአራት ልጆቻቸው ይከፋፈሉታል ነው ያሉት። ባለፈው መስከረም ሲንጋፖር ውስጥ በሕክምና ሲረዱ ቆይተው ያረፉት ሙጋቤ በሰላሳ ሰባት አመቱ ያገዛዝ ዘመናቸው ብዛት ያለው ሀብት አከማችተዋል ተብለው ይታመሙ ነበር። ታዲያ ይህ ሀብታቸው ወይም የዚህ ሀብታቸው መጠንና የኑዛዜው አለመኖር ዜና ብቅ ያለው የተባበሩት መንግስታት ድርጅት በሚሊዮኖች የሚቆጠሩ ዚምባብዌያን ረሀብ አፋፍ ላይ ናቸው ብሎ ማስጠንቀቂያ ካወጣ ጥቂት ቀናት በኋላ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከስልጣን መሰናበት ደረጃ ሊያደርስ በሚችል ጥፋት በምክር ቤት እንዲከሰሱ ግፊት እያደረጉ ያሉት ዲሞክራቶች ወደ ቀጣዩ ምዕራፋቸው ተራምደዋል። የዩናይትድ ስቴትስ መስራች አባቶች ፕሬዚደንት በምክር ቤት ተከስሶ ከስልጣን ሊወገድ ይችላል የሚል ውሳኔ ላይ እንደምን እንደደረሱ ምን ሐሳብም እንደነበራቸው ዛሬ ከአራት የሕገ መንግስት ጉዳይ ምሁራን እያደመጡ ነው። የተወካዮች ምክር ቤቱ የፍትህ ኮሚቴ ብዙሀን ዲሞክራቶች ፕሬዚደንቱ በመጪው ምርጫ ከሚፎካከሯቸው ዋና ዋና የዲሞክራቲክ ፓርቲ እጩዎች አንዱ የሆኑትን የቀድሞ ምክትል ፕሬዚደንት ጆ ባይደንንና ልጃቸው ሀንተርን እንዲመረምሩ የዩክሬኑ መሪን በመጫን ስልጣናቸውን ያለ አግባብ ተጠቅመዋል የሚለውን ክሳቸውን እንዲያጠናክሩላቸው ዲሞክራቶች ሶስት ምሁራንን ጋብዘዋል። የህግ ፕሮፌሰሮቹ ከሃርቨርድ ዩኒቨርሲቲ ኖዋ ፌልድማን ከስታንፈርድ ፓሜላ ካርላን እና ከሰሜን ካሮላይና ዩኒቨርሲቲ ማይክል ጌርሃርት የሚባሉ ናቸው። ከፕሬዝደንት ትራምፕ በኩል ሆነው የሚሟገቱት ሪፐብሊካኖች ደግሞ የጆርጅ ዋሽንግተን ዩኒቨርሲቲው የህግ ፕሮፌሰር ጆናታን ተርሊ ትራምፕ ዩክሬን የጠየቀችው የ391 ቢሊዮን ዶላር ወታደራዊ እርዳታ እንዳይለቀቅ አድርገውም ሲያበቁ በዚያ ወቅት ባይደንና ልጃቸው ሀንተርን መርምሩልኝ በማለታቸው ምንም ያጠፉት ነገር የለም የሚለውን ክርክር እንዲያጠናክሩላቸው እየተማጸኑ ናቸው። በሌላ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የካናዳውን ጠቅላይ ሚኒስትር ጀስቲን ትሩዶን አስመሳይ ሲሉ ተናገሯቸው። ይህ የሆነው ትሩዶና ሌሎችም የሰሜን አትላንቲክ ቃል ኪዳን አባል ድርጅቶች አገሮች መሪዎች እሳቸው እርሳቸውን ሲያሙ የሚመስል ቪዲዮ ብቅ ማለቱን ተከትሎ ነው። በለንደን ቤኪንግሃም ቤተ መንግሥት ትናንት ማታ በተደረገ ግብዣ ላይ ትሩዶ፣ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን፣ የእንግሊዝ ልዕልት አን፣ የኔዘርላንድ ጠቅላይ ሚኒስትር ማርክ ሩተና የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ሰብሰብ ብለው ሲያወጉ ምስላቸውና ድምጻቸው ተቀድተዋል። ትሩዶ ሚስተር ትራምፕ ከጋዜጠኞች ጋር ያን ያህል ለረዘመ ጊዜ መቆየታቸውን ብለው ሲተቹ ይሰማሉ። ትራምፕ በዚያ ጋዜጣዊ ጉባኤ ላይ ካናዳ ለኔቶ መክፈል ያለባትን ግዴታዋን አልተወጣችም ማለታቸው ትሩዶን አስቆጥተዋል ብለው ነበር። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ በሃዱ ሬዲዮ ኤፍኤም 94.3 ላይ እና ናይል ሳት ላይ እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ምሽቱ አብይ ርዕስ ይሆናል የምናልፈው በአሁኑ ወቅት በኢትዮጵያ የሚከሰተው የሰብአዊ መብቶች ጥሰት በአብዛኛው በሀገሪቱ ከሚታየው የፖለቲካ ቀውስ የመነጨ እንደሆነ የኢትዮጵያ ሰብአዊ መብት ኮሚሽነር ተናገሩ። ተጠያቂነትን ማረጋገጥ የሀገሪቱን የሰብአዊ መብቶች አያያዝ ለማሻሻል ቁልፍ እርምጃ እንደሆነም አስገንዝበዋል። የዘንድሮውን ዓለም አቀፍ የሰብአዊ መብቶች ቀን ከሌሎች ኢትዮጵያውያን የሰብአዊ መብት ድርጅቶች ጋር ኮሚሽኑ ለመጀመሪያ ጊዜ እንደሚያከብርም አስታውቀዋል። መለስካቸው አምሐ ዝርዝሩን ይዟል። በመላው ዓለም በየዓመቱ የሚከበረውን የሰብአዊ መብቶች ቀን በተመለከተ ከሌሎች አገር በቀል የሰብአዊ መብቶች ተሟጋቾች ድርጅቶች ጋር በአንድነት ጋዜጣዊ መግለጫ የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀል እንዳሉት ዛሬ በኢትዮጵያ ውስጥ የሚታየው የሰብአዊ መብት አያያዝ ሁኔታ የተሻለ ነው ብለው ያምናሉ። የሀገሪቱ ፖለቲካዊ የለውጥ ምዕራፍ ተከፍቷል በሚለው ጉዳይ ያለውን የሐሳብ ልዩነት እንደሚያከብሩ የገለጹት ኮሚሽነር በእሳቸው እምነት ግን ይህ የለውጥ ጅማሬ እንዳለና በዚህም ምክንያት በአጠቃላይ አነጋገር የሀገሪቱ የሰብአዊ መብቶች አያያዝም ተሻሽሏል ብለዋል። ያ ማለት ግን የሰብአዊ መብቶች ችግሮች ሁሉ ተፈትተዋል ማለት እንዳልሆነም አስረድተዋል። እንዲያውም በአንዳንድ ሁኔታዎች አሳሳቢ የሚባልና የሰብአዊ መብት ቀውስ ሊባል የሚችልም ችግር እንዳለ አስገንዝበዋል። ይህ ከምን ጋር እንደሚገናኝም አብራርተዋል። አብዛኛው አሁን ኢትዮጵያ ውስጥ እየተፈጠረ ያለው የሰብአዊ መብት ቀውስ ከግጭቶች ጋር በተያያዘ የሚፈጠር ነው። በግጭቶች ውስጥ የሚፈጠረው የሰው ህይወት መጥፋት፣ የንብረት መውደም፣ የሰዎች መፈናቀል፣ የአካል ጉዳት መድረስ የመሳሰለው ዋነኛው አሳሳቢ የሀገራችን የሰብአዊ መብት ቀውስ እሱ ይመስለኛል። ሌሎች ብዙ የሰብአዊ መብት ችግሮች አሉ፣ ግን ዋነኛው ይሄ ነው። ይህ የሰብአዊ መብት ቀውስ ደግሞ ከዚህ በፊትም በተለያየ አጋጣሚ በተደጋጋሚ ለማስረዳት እንደሞከርኩት በመሰረቱ የፖለቲካ ቀውሳችን ውጤት ነው ብዬ ነው የማምነው እና የፖለቲካ ቀውሱ መፍትሄ ባለማግኘቱ የተነሳ የተፈጠረ ችግር ነው። ስለዚህ ችግሩን ከስሩ ለ ለመፍታት ፖለቲካዊ መፍትሄ ነው የሚያስፈልገውና ከዚህ አንጻር ሀሳቦች ስናስተላልፍ ቆይተን ነበረ። ይሁንና በዚህ ግጭቶች በየቦታው በሚቀሰቀሱበት ወቅት እንኳ ቢሆን ወንጀል የፈጸሙ ሰዎችን የህግ ተጠያቂ ማድረግ እጅግ አስፈላጊ ነው ሲሉ በአጽንኦት አሳስበዋል። በማናቸውም ደረጃ በየትኛውም አይነት የሰብአዊ መብት ጥሰት ውስጥ ተጠያቂ የሚሆኑ ሰዎች ተጠያቂነትን ማረጋገጥ ካልጀመርን፣ ካላረጋገጥን? የማያቋርጥ አዙሪት ውስጥ ነው የምንቀጥለው፣ እንደቀደመው ታሪካችን ማለት ነው። ስለዚህ ይሄ ተጠያቂነት ማረጋገጥ ወይም አካውንተብሊቲ የምንለው በእንግሊዘኛ በጣም በጣም መሰረታዊ ነገር ይመስለኛል ና ከዚህ አንጻር ገና አጥጋቢ አይደለም እርምጃዎቻችን እና ተጠያቂነትን ከማረጋገጥ አንጻር ብዙ መሰራት የሚገባው ስራ አለ። እርግጥ የምረዳው ነገር ምንድነው፣ የኢትዮጵያ ህግ አስፈጻሚ አካላት በተለይ ፖሊስ ና አቃቤ ህግ በጣም ውስን በሆነ የሰው ና የፋይናንስ አቅም የሚሰሩ ስለሆነ እንቅስቃሴያቸው ትንሽ በሚፈለገው ፍጥነት አለመሆኑን እረዳለውኝ ግን ተጠያቂነትን በማረጋገጥ ረገድ ብዙ ስራ መስራት ይጠበቅብናል። ስለዚህ ስለ ወቅታዊ ሁኔታ ትንሽ ይህን ነው። ለሰባ አንደኛ ጊዜ ዘንድሮ በዓለም አቀፍ ደረጃ ኅዳር 30 ቀን ወይም ዲሰምበር 10 ቀን የሚከበረውን የዓለም አቀፍ የሰብአዊ መብቶች ቀን በተመለከተም ኮሚሽነሩ ለጋዜጠኞች ዝርዝር ማብራሪያ ሰጥተዋል። ይህ በዓል በኢትዮጵያ የሚከበረው ወጣትነት ሰላምና ለሰብአዊ መብቶች መከበር በሚል መሪ ቃለው። ከዚህም ጋር ሰላምና ሰብአዊ መብቶች በኢትዮጵያ ተግዳሮቶቹ እድሎቹና ስኬቶች በሚል ርዕስ የውይይት ጽሑፍ እንደሚቀርብ ታውቋል። በኢትዮጵያ የዘንድሮውን የዓለም አቀፍ ሰብአዊ መብቶች ቀን ሲከበር ልዩ የሚያደርገውንም ኮሚሽነር ዳንኤል አብራርተዋል። የኢትዮጵያ ሰብአዊ መብት ኮሚሽንም ኢትዮጵያ ውስጥ ያሉ ሌሎች በሰብአዊ መብት ጉዳይ ላይ የሚሰሩ በርካታ የሲቪል ማህበረሰብ ድርጅቶችም በአንድነት ተሰባስበን በአንድ መንፈስ አብረን በመስራት መንፈስ በጋራ ለማክበር ዝግጅት እያደረግን ያለን መሆኑ ነው። ከዚህ በፊት ኮሚሽኑ ከሲቪል ማህበረሰብ ድርጅቶች ጋር የነበረው ግንኙነት መልካም አልነበረም። አሁን ግን ሀገራችን ውስጥ በተፈጠረው አዲስ የለውጥ ምዕራፍ ይህን የመሰለ በዓል ብቻ ሳይሆን በአጠቃላይ የሰብአዊ መብት ስራም የሲቪል ማህበረሰብ ድርጅቶችና የሰብአዊ መብት ኮሚሽን በአንድ መንፈስ በመተባበር በአጋርነት በመተጋገዝ ልንሰራ የሚገባ ስራ ነው ብለን ስለምናምን አንድም የዚህ ምሳሌያዊ መገለጫ ይሆናል በሚል ነው ይህንን በዓል በአንድነት ለማክበር ዝግጅት እያደረግን ያለ ነው። የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብት ዋና ዲሬክተር አቶ አምሀ መኮንንም በዚህ ጉዳይ ላይ የራሳቸውን አስተያየት ሰጥተው ነበር። ዲሰምበር ቴንን ከኮሚሽኑና ከሌሎች የሰብአዊ መብት ድርጅቶች ጋር በጋራ ለማክበር ተዘጋጅተናል። ይሄ ድል ኮሚሽነርም እንደገለጹት ባለፉት ዘመናት ብዙ መሆን የማይገባቸው ሁኔታዎች ነበሩ። ከዚህ ውስጥ አንዱ በኮሚሽኑና በገለተኛ ወይም የሰብአዊ መብት ተቋማት መካከል ያለው ግንኙነት ላይ በጣም ሰፊ ክፍተት ነበረ። ለውጡ ከመጣ በኋላ በእኛም በኩል ከኮሚሽኑ ጋር ተቀራርበን ለመስራት ፍላጎት ነበረን፣ ዝግጅትም እያደረግን ነበረ። አሁን ግን ያው ኮሚሽኑ ተነሳሽነቱን ወስዶ በርካታ የሚባሉ በተለይ ከለውጡም በኋላ የተቋቋሙ የሰብአዊ መብት ድርጅቶችም ተጋብዘው በቀጣይ አብረን እንዴት እንደምንሰራ የተነጋገርንበት ሁኔታ አለ። እንግዲህ አንዱ ከዛ ውስጥ የዓለም አቀፍ የሰብአዊ መብት ቀንን በጋራ ማክበር እንደ ምልክት እንዲሆን ተብሎ የተዘጋጀ ነው። ይሄ በመፈጠሩ በእኛ በኩል ደስተኞች ነን። ህዳር 30 ወይም ዲሴምበር 10 በተባበሩት መንግስታት ድርጅት እንደ ኢሮፓ አቆጣጠር የ1948 ዓ ም የሰብአዊ መብቶች ድንጋጌዎች ይፋ የተደረገበት ዕለት እንደሆነ አይዘነጋም። ይህን ጋዜጣዊ መግለጫ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመሆን የኢትዮጵያ የሕግ ባለሙያ ሴቶች ማኅበር፣ የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብቶች፣ የኢትዮጵያ የሰብአዊ መብቶች ድርጅት ኅብረትና የኢትዮጵያ ሰብአዊ መብቶች ጉባኤ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃን ለአብይ ርዕስ ዘገባው እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ብልጽግና ፓርቲ ህብረ ብሔራዊት ኢትዮጵያን ለመገንባት እድል እንደሚሰጥ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናገሩ። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂደን ማዕከላዊ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው የፓርቲዎች ውህደት በህገ መንግስቱ የተቀመጠውን አንድ ፖለቲካዊና ኢኮኖሚያዊ ማህበረሰብ ለመገንባት ያስችላል ሲሉ አስታውቀዋል። የፓርቲዎች ውህደትና ብልጽግና ፓርቲ አህዳዊነትን ያመጣል እየተባለ የሚቀርበውን ክስ መሰረተ ቢስ ሲሉ አስተባብለዋል። የፓርቲው አመራሮች በብልጽግና ፓርቲ ፕሮግራም በህገ ደንብና መመሪያ ዙሪያ ዛሬ በሐዋሳ ከተማ በፓርቲው ጽህፈት ቤት ውይይት ጀምረዋል። ዮናታን ዘብዲዮስ ከሐዋሳ ተከታዩን ልኳል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ዲሄድን ከስሞ የደቡብ ክልል ብልጽግና ፓርቲ ሆኖ ይቋቋማል የተባለው የንቅናቄው አመራሮች የውይይት መድረክ ላይ ባሰሙት ንግግር ዲሄድን የበለጠ አድጎ አገራዊ ፓርቲ ሆኗል። ብልጽግና ፓርቲ ደግሞ ትውልድ ለመገንባትና የሀገር አንድነትን አስጠብቆ አሁን ካለው ችግር ለማሻገር ያግዛል ብሏል። ፓርቲው ጠንካራ ህብረ ብሔራዊት ኢትዮጵያን ለመገንባት እድል እንደሚፈጥርም ምክትል ርዕሰ መስተዳድሩ ተናግሯል። የኢህአዴግ አባል ድርጅቶችም አጋር ስንላቸው አግልለናቸው የቆዩትንም አንድ ላይ ብንመጣ አቅም ነው የሚሆነውና ጠንካራ ህብረ ብሔራዊት ኢትዮጵያ ለመገንባት እድል የሚሰጥ ፓርቲ ነው። ስለዚህ የብልጽግና ፓርቲ ለእኛ እጅግ እጅግ የምንኮራበት እና የትግላችን ውጤትም ብለን የምናምንበት ፓርቲ ነው። ይሄ ፓርቲ ተጠናክሮ እንዲቀጥል መላው ክልሉ ህዝብ ከፓርቲ ጎን እንዲሆን በዚህ አጋጣሚ ጥሪ አቀርባለሁ። የደኢህዴን አባል የነበሩ ግለሰቦች ያለ ምንም ቅድመ ሁኔታ የደቡብ ክልል ብልጽግና ፓርቲ አባል እንደሚሆኑና በክልሉ የሚኖሩ ማንኛውም ኢትዮጵያውያን የፓርቲው አባል መሆን እንደሚችሉ አስታውቋል። በደቡብ አካባቢ የሚገኙ ብሔር ብሔረሰቦች በአካባቢያቸው ጉዳይ ባሳተፍካቸው ቁጥር በፖለቲካ ስልጣንም ውስጥ በቢሮክራሲውም ውስጥ በነጻነት እንዲንቀሳቀሱ እንዲሳተፉ እኩል መብት በሰጣቸው ቁጥር ለአካባቢ ነው አስተዋጽኦ የሚያደርጉት ደቡብ ክልል ውስጥ የሚነሱ በክልል ወዳጅ ጥያቄዎች አሉ። የሲዳማ ወረዲ በውሳኔ ህዝብ ተመልሷል። ሌሎችም ሀሳባቸውን ሰሞኑንም እያንጸባርቁ እናያቸዋለን። የብልጽግና ፓርቲ ሀሳብና የእነዚህ አካላት ኢንትረስት እንዴት አብሮ ሊሄድ ይችላል? ሕገ መንግሥቱ ደግሞ የሚሰጠው መብት አለ። ግጥ ነው ደቡብ አንድ ሆኖ በመምጣቱ ብዙ ጥቅም እንዳገኘው ሁሉ አንድነቱ በጣም በብዙ መልኩ ጠቃሚ እንደሆነው ሁሉ በተናጠል ብንሄድ የየራሳችን አደረጃጀት ቢኖረን እንጠቀማለን ብለው የሚያስቡ ህዝቦች አሉ። ይሄ እኮ ዴሞክራሲ ነው። ስለዚህ ዴሞክራሲ ስለሆነ ከፓርቲው ከሚታገብለት አንዱ ዓላማም ይኸው ነው። ህዝቡ በእውቀት ላይ የተመረኮዘ ዘላቂ ጥቅሙን በሚያስከብርለት ነገር ላይ አምኖ ተወያይቶ ተረቶ እንዲወስን ሁኔታ ማመቻቸት ነው ፓርቲው የሚሰራው። ከዛ ውጪ የአስተዳደር መዋቅር ስለሆነ ህገ መንግስቱን ተከትሎ የሚከናወን ነው። ህገ መንግስቱ በተለይ አንዱ የፓርቲው ከቆመለት ጉዳይ የህዝቦች ራሳቸው በራሳቸው የማስተዳደር ባህል፣ ቋንቋቸው፣ ታሪካቸው የመጠበቅ ህብረ ብሔራዊ የሆነ ስርዓት እንዲገነባ ነው በዚህ ሀገር የሚታገለው። ስለዚህ ብሔር ብሔረሰቦች አስተዳደሬ በዚህ መንገድ ቢሄድ ይሻላል ብሎክ ሲያምኑ ራሳቸው ህጉን ተከትሎ የሚወስኑበት ሁኔታ ያመቻቻል፣ እድል ይሰጣል። አብሮነት ደግሞ የበለጠ እንደሚጠቅምም ያስረዳል። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄደን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ደሄደን ባለፈው ሳምንት በአካሄደው አስቸኳይ ጉባኤም ከብልጽግና ፓርቲ ጋር ለመዋሃድ በሙሉ ድምጽ መወሰኑ አስታውሰው ደሄደን ምርጫ ቦርድ የሚሰጠው ማረጋገጫ ብቻ መቅረቱን ገልጠው የደቡብ ክልል ብልጽግና ፓርቲ ሆኖ ተደራጅቷል ብሏል። የፓርቲዎቹ ውህደት ህገ መንግስቱ ላይ የተቀመጠውን አንድ ፖለቲካዊና ኢኮኖሚያዊ ማህበረሰብ ለመገንባት ውስጣዊ የዲሞክራሲ ስርዓት ለማጠናከር፣ ዲሞክራሲያዊ ማዕከላዊነትን ለማስጠበቅና በተለያዩ ቦታ ተበታትነው ያሉ አቅም አሰባስበው አንድ ጠንካራ አቅም ያለው ፓርቲ ለመፍጠር እንደሚያስችልም አስታውቋል። እነዚህ ነጥቦች መነሻቸው ጥናት ነው። ጥናቱ ደግሞ መነሻ ያደርገው የአባሉ ፍላ ፍላጎት የህዝብ ፍላጎት፣ የአመራር ጥያቄ፣ ያደሩ ጉዳዮች ናቸው። አሁን ካለንበት ተጨባጭ ሁኔታ የውህደቱ የፓርቲዎቹ ውህደት እጅግ አስፈላጊ መሆናቸውን እነዚያ የተቀመጡ ነጥቦች ማረጋገጫዎች ናቸው ማለት ነው። የፓርቲዎች ውህደትና ብልጽግና ፓርቲ አህዳዊነትን ያመጣል የተባለ የሚቀርብባቸውን ክስ መሰረተ ቢስና በመረጃ ላይ ያልተደገፈ አሳሳች ሀሳብ ነው ሲሉ አጣጥለዋል። ደሂደን 56 ብሔር ብሔረሰቦችን አቅፎ እና ሌሎች ኢትዮጵያ ህዝቦችን በክልል ውስጥ አቅፎ አታግሎ እነዚህ 56 ብሔር ብሔረሰቦች ማንነታቸውን ያከብራሉ፣ ቋንቋቸውን ያሳድጋሉ፣ ባህላቸውን ይዳኛሉ፣ ራሳቸውን በራሳቸው ያስተዳድራሉ። ግን 56ም ሆነ አንድ ደሄደን ነው በኃላፊነት ላይ ስልጣና ሆኖ ሲመራ የነበረው ማለት ነው። ስለዚህ አህዳዊነት ነው መጨፍለቅ ነው ብሎ የሚናገር ፖለቲከኛ ካለ መረጃ ላይ ያልተመሰረተ ሀቅ ላይ ያልተመሰረተ አሳሳች ነው ማለት ስለዚህ ሰው መሳሳት የለበትም ማለት ነው። የብሔርና ብሔረሰብ ማንነት እንዲሁም አገራዊ ማንነት አጣጥሞ በማስገሄድ ጠንካራ አገረ መንግስት ከመገንባት ረገድ ያለውን ክፍተት ለመፍታት የፓርቲዎች ውይይት ምቹ መደላደል ይፈጥራል ያሉትም ባለፉት 28 ዓመታት ከብሔረሰብ ማንነት ጋር ተያይዞ ሰፊውን ትኩረትና ሽፋን ያገኘ ከመሆኑ ጋር ተያይዞ የብሔር ማንነት ገዝፏል። በዚህ ልክ ደግሞ የጋራ አገራዊ አንድነታችንን በምናይበት ሰዓት ደግሞ ተዳክመዋል። ሰው የጋራ ነገሮቹ ላይ ትኩረት ያልሰጠበት ሁኔታ፣ ይሄ የሄድንበት የፖለቲካ ሂደት ያመጣ ጉድለት ነው። ማረም አለብን። ይሄ ከመሆኑ ጋር ታነው ብልጽግና ፓርቲ ዋልታረገጥ አካሄድ አያዋጣም ትክክለኛ የትግል አቅጣጫ አይደለም ብሎ ይነሳል። ስለዚህ መካከለኛ፣ ሚዛናዊ የሆነ አስተሳሰቦችን ይዞ ያራምዳል ማለት ነው። የብሔር ብሔረሰቦችና ብዛነትንም አያስፈልግም ብሎ አይረግጥም። ኢትዮጵያ ደግሞ ትልቅ ሀገር ነች። በብረት የምንኖርበት ሀገር ነው። አንድነታችን ደግሞ መጠበቅ አለበት ብሎ ይወስዳል። ስለዚህ ሁለቱንም በሚዛን በማውጣት የአንድነቱንም በመተማመን ላይ የተመሰረተ ልዩነትም በመተማመን ላይ የተመሰረተ ግን ጠንካራ አንድነት የመገንባት ጉዳይ ጎልቶ የፕሮግራማችን ላይም የወጣ ያለፉ ጉድለቶችን በማረም ጠንካራ ጎኖችን በማከማቸት ወደ ቀጣይ ትልልቅ ፍላጎቶች የምንሄድበት ይሆናል ማለት ነው። በብልጽግና ፓርቲ ፕሮግራም፣ በሕገ ደንብና መመሪያ ዙሪያ ዛሬ የተጀመረው የደቡብ ክልል የፓርቲ አመራሮች ውይይት ነገ ይጠናቀቃል ተብሎ የሚጠበቅ ሲሆን ንቅናቄው እስከ ታችኛው መዋቅርና አባላት ድረስ ይወርዳልም ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን እንደ ዘገባው እናመሰግናለን። አድማጮች ወደ ተከታዩ መጽሔት ርዕስ ስንለፍ በምስራቅ አፍሪካ የዝናብ ወቅት ከጀመረ አንስቶ ባለፉት ሳምንታት ከሁለት መቶ ሰው በላይ በተያያዥ አደጋዎች አልፏል ሕይወቱ። በዚህ ዓመት የታየው ዝናብ ከወትሮ የበዛና የበረታ የሚሆነው የህንድ ውቅያኖስ ውስጥነት እጅግ የበረታ ወይም የበዛ መሆኑ እንደሆነ ተገልጧል። ስላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል። ምስራቅ አፍሪካ ውስጥ የሚኖር ከሦስት ሚሊዮን የላቀ ቁጥር ያለው ሰው ነው የዘንድሮው ዶፍ ዝናብ የጎርፍና የመሬት መናድ አደጋና ስጋት የደቀነበት። የዝናቡ ወቅት ግን ገና ይቀጥላል። በአካባቢው በተከሰቱት አደጋዎች ከደረሰው የሞት አደጋ ግማሽ ያህሉን የያዘችው ኬንያ ነች። አርብ አሳ አጠምዳለሁ ብዬ ወጣው እዚያ ስደርስ ውሃ አልነበረም ወዲያው ታዲያ አካባቢው ተጥለቀለቀ በሁለት ደቂቃዎች ውስጥ በውሃ ተዋጥኩና መውጣት አቃተኝ ቪንሰንት ሙሲላ በአንዲት አነስተኛ ደሴት ላይ ለሦስት ቀናት መውጫ አጥቶ ከቆየ በኋላ በአስሶ አዳኝ ቡድኖች ተርፏል ቤቶች ፈራርሰዋል ታጥበው ተወስደዋል ሰብል ወድሟል። መንገዶች ታጥበው መወሰዳቸውና ድልድዮች መፍረሳቸው ደግሞ እርዳታ ሰጪ ቡድኖች ወደ ራቁ ቀበሌዎች መድረስ እንዳይችሉ እያደረጋቸው ነው። ባለቤቱን በሌላ ምክንያት ያጣው ጆሴፍ ኦቲየኖ ቦንጎ አስከሬኗን ጎርፉ ሸርሽሮ እንዳያወጣና እንዳይወስደው ሰግቷል። ዛሬ ምናልባት የባለቤቴ አስከሬን የተቀበረበትን ሳጥን ከዚያ እናወጣው ይሆናል። ጎርፉ መቃብሯን እንዳያጥብና እንዳይወስደው ትላልቅ ድንጋዮችን አስቀምጠንበታል። አሁን ሌላው ትልቅ ችግር በአካባቢው ይፈጠራል ተብሎ የተሰጋው የምግብ እጥረት ነው። ዴቪድ ኦኩጎ፣ ቤታቸውን ጎርፍ የወሰደባቸው ኬንያዊ። ሌላው ፍርሃታቸው ለረሃብ መጋለጥ ነው። አኩነሳምባያኩልይማ እንግዲህ የምናርሰው መሬት የለንም። ከብቶቻችንንም ጎርፍ ወሰዳቸው ከባድ ችግር ላይ ነን። እንዲሁም በሁከት እየታመሰች ያለችው የደቡብ ሱዳን ሰዎችም በዚህ ጎርፍ በድጋሚ ከመፈናቀል አላመለጡም። ለአደጋዎቹ ለተጋለጡ በሽሆች የሚቆጠሩ ሰዎች የተባበሩት መንግሥታት የደቡብ ሱዳን ተልዕኮ መሠረታዊ አገልግሎቶችን ለማድረስ እየተፍጨረጨረ መሆኑን የድርጅቱ የደቡብ ሱዳን ልዩ ተጠሪ ዴቪድ ሺረር ገልጸዋል። ይህ አካባቢ የሚገኘው ዝቅተኛ ቦታ ላይ ነው። ውሃው ከኢትዮጵያ ይጎርፋል። እጅግ አሳዛኝ ሁኔታ ነው፣ ሰዎቹ ላይ እየደረሰ ያለው ። ተመልሰን ከለጋሾች ጋር መነጋገር ይኖርብናል። የዓለም የምግብ መርሃ ግብር በእንግሊዙ ግብረሰናይ ኦክስፋም አማካኝነት እየተወሰነ የምግብ እርዳታ ለማድረስ እየጣረ መሆኑን አስታውቋል። ይሁን እንጂ የደረሰውና እየደረሰ ያለው ጉዳት ማንም ከገመተው በእጅጉ የላቀና የከበደ መሆኑን የመንግሥታቱ ድርጅት ተጠሪ ዴቪድ ሺረር አመልክተዋል። አሁን አጣዳፊ እርዳታ ልንሰጥ እንችላለን። የእነዚህ ሰዎች ሕይወት ግን ለብዙ ዓመታት በእርሻ ላይ እየተመሠረተ ነው። አሁን ራሳቸው የሚያመርቱት ምግብ ስለማይኖር የውጭ እርዳታ ጠባቂ ነው የሚሆኑት። ከጥቅምት እስከ ታህሳስ ያሉት ወራት በአብዛኛው የምስራቅ አፍሪካ አካባቢ የዝናብ ወቅት ነው። በዚህ ዓመት ግን በተፈጠረው የአየር ንብረት ክስተት ምክንያት ህንድ ውቅያኖስ ላይ የበረታው ሙቀት ለበዛትነት ምክንያት መሆኑን ሳይንቲስቶች ተናግረዋል። ስለዚህ አሁንም የዝናቡ መጠን እየበዛ ሊሄድ እንደሚችል እየተተነበየ ነው። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የድምጽ ማጫወቻው እክል ቀደም ብሎ የደረሰን ስለተስተካከለ በትክክል ዘገባዎቻችን እየቀረቡ ነው። ታዲያ እዚህ ግድም ቆንጅት የዜና ዘገባ እንዳይበዛ እንደ ወትረው ሁሉ በሙዚቃ ፋታ እንውሰድ። አድማጮቻችን ዘና ይበሉ፣ እረፍት እንስጣቸው እያልክ ይመስለኛል። መጥፎ ሀሳብ አደለም። ሮፍናን፣ ድምፃዊው ወጣቱ ድምፃዊ ሮፍናን ነው ነው

ጨረቃን ወጣቱ ድምፃዊ ሮፍናን እንደተጫወተው ነበር የሰማችሁት። አድማጮች ሮፍናንን እናመሰግናለን። ቆንጅት ስራ ቢበዛም፣ በሀሳቦች በዝግጅት ብትመሰጭም፣ ሙዚቃው ግን ትንሽ እንቅስቃሴ የሚጋብዝ ይመስላል። እኔ ያልተንቀሳቀስኩ አድማጮች ተንቀሳቅሰዋል፣ እርግጠኛ ነኝ ይመስለኛል። ወደ ሁለተኛው አጋማሽ ስርጭታችን እንገባለን። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ አንድ ይላል። ወደ ቀዳሚው ርዕስ እንዝለቅ። ዲሞክራሲ በተግባር ነው ዝግጅቱ። ኢትዮጵያ የፌዴራል መዋቅርን በሕገ መንግሥቷ ከደነገገችበት ከሁለት አስርታት ከሚልቁ ዓመታት ወዲህ ለመጀመሪያ ጊዜ የፌዴራል አስተዳደር ሥነ ሥርዓት ሕግ ማርቀቋ ተሰማ ይላል። ሕጉ ፌዴራል መንግስት መስሪያ ቤቶች ወጥ በሆነ መልኩ መመሪያዎችን እንዲያወጡ ግልጽና ተጠያቂነት የሚነበብበት ውሳኔ እንዲሰጡም መርሆችን ያስቀምጣል። ከዚህ በተጨማሪ ተገልጋዮችን ከእንግልት የሚታደግ ሕጉን ለማ የማርቀቅ ኃላፊነት ሲያከናውን የሰነበተው የፌዴራል ጠቅላይ አቃቤ ሕግ ለአሜሪካ ድምጽ ራዲዮ አብራርቷል ይለናል። ፕሮግራሙን ያዘጋጀው ሀብታሙ ስዩም ተከታዩን ዝርዝር ይዟል። የፌዴራል አስፈጻሚ መሥሪያ ቤቶች በሚሊዮኖች የሚቆጠሩ ኢትዮጵያንን ሕይወት የሚነኩ መመሪያዎችና ውሳኔዎችን በየጊዜው ያወጣሉ። ሆኖም የመመሪያዎቻቸውና የውሳኔዎቻቸው መርሆች ግልጽና ወጥ ባለመሆናቸው የተገልጋዮችን ሮሮ ሲፈጥሩ ሰንብተዋል። የሚሰጡት ውሳኔዎች በአንድ በኩል ከመሪዎቹ ወይም ተቋማትን ከሚመሪዎቹ እና ተቋማት ውስጥ ከሚሰሩት አስፈጻሚ ፈጻሚ አካላት ወይም ስግል ተርባንቱ ላይ የተመሰረተ ይሆናሉ። በሌላ በኩል ደግሞ ተገልጋዮቹ መረጃዎቹን ስፈልግ በአግባብና ግልጽነት በተሟላበት ያለማግኘት ችግሮች አሉ። ለአብነት ያህል መመሪያውን እንኳን ብንወስድ በርካታ ተቋማት መመሪያ ያወጣሉ። ነገር ግን እነዚህ መመሪያዎች ወጡ ከሚባል በስተቀር አንዱ መመሪያ በሚፈለግበት ደረጃ ለተገልጋዩ፣ አገልግሎት ለሚፈልግ አካል ግልጽ ነው፣ በዛ መጠን አገልግሎቱ ማግኘት የሚችልበት አግባብ ላይ አይቀመጡም። በሌላ በኩል ደግሞ ሆን ተብሎም አንዳንድ ሆን ተብሎ የሚፈልጉትን ጉዳዮችን ለማሳካት ስሉ በተለይ ተገልጋዮቹ ሊጎዱ በሚችሉ የአግባቦችም እንደዚህ መመሪያ የሚወጣው የሆነ ሰው የሆነ ቡድን የሆነ ግለሰብን ለመጥቀም ሲባል መመሪያ የሚወጣበት አጋጣሚዎቹ ቀላል አይደለም። በርካታ ልምዶች አሉ በዚህ ሀገር። እንደዚህ አይነት ጋር ተያዘ መሰል አስተዳደራዊ ንከኖችን ለመፍታት የሚያግዝ አስፈጻሚ አካላትም ሆነ ተገልጋዮች የሚያጣቅሱት የፌዴራል አስተዳደር የስነ ስርዓት ሕግ በማርቀቅ የሰነበተው የፌዴራል ጠቅላይ ቀቢግ የግንኙነት ኃላፊ አቶ ዝናቡ ቱኑ እንደሚሉት የፌዴራል አስተዳደር አካላት በሕግ የተሰጣቸውን ኃላፊነት በተገቢው መንገድ እንዲፈጽሙ ሕጉ ይጠቅማል። የአስተዳደር ተቋማት በሕግ በሚሰጣቸው ክልናና ስልጣን የሕግ አዋጭነት ተግባር የሚያከናውኑት ጉዳዮች ላይ ሕጉን የሚያወጡበት ሥነ ሥርዓት እና መሪዎቹ በየጊዜው እና በየቦታው የተለያየ መሆኑ ይሄ ደግሞ በቅልል ተደርጎም ራሱ እንደቻለው የህግ ረቂቅ የህግ ማዕቀፍ ውስጥ እንዲካተት ለማድረግ እንታስቦ የተዘጋጀ ነው። በሌላ በኩል የአስተዳደር ተቋማት በተለይ አስተዳደራ ውሳኔ የሚሰጡበት ሥነ ሥርዓትና ሂደቱም ሊከተሏቸው የሚገባ መሪዎቹም እንደዚህ በየተቋማቱ ተቋማቱ ባህሪ በደንብ ያልተደራጀ ወጥነት የሚቆላቸው መሆኑ ጉዳይም ለትንሽ ችግር እየፈቀረ የመጣበት ወር እዚ የተዘበራረቀ መሆኑ ይሄ የረቂቅ አዋጅም አስፈላጊነቱ ያጎላ አላማም እንዳለ አለማተወሰዱበት ሁኔታ አለ። አዲሱ ረቂቅ አዋጅ የፌዴራል አስተዳደር መስሪያ ቤቶች ተገልጋዮችን የሚመለከቱ ውሳኔዎችን ሲያስተላልፉ ማጣቀስ ያለባቸውን ወጥ ስነ ስርአቶች ይዘረዝራል። መመሪያ ከማውጣታቸው በፊት ታሳቢ ማድረግ ያለባቸውን ጉዳዮች ግልጽ ያደርጋል። በመመሪያዎች ላይ ቅሬታ ያላቸው ተገልጋዮች ወደ መደበኛ ፍርድ ቤት ጉዳያቸውን ይዘው የሚያመሩበት ትን አካሄድም ያስቀምጣል። ህጉ ካለው ፋይዳ አንጻር ክልሎችም ህጉን በግዛታቸው እንደሚተገብሩት አቶ ዝናቡ ተስፋ ያደርጋሉ። የፌዴራል ተቋማት የሚባለው በተለይ የፌዴራል መንግስት የሚያደራጃቸው ሁሉም አስፈጻሚ መስሪያ ቤቶች በሙሉ የሚያመላክት ነው። በፋረጅ ክልሎችን ካላቸው አግባብ አንጻር እነዚህ አዋጆችን ወስደው በአዋጅ ደረጃም ስለሆነ እነሱም ወስደው የሚተገበሩበት አግባቦች ይኖራሉ። ዞሮ ዞሮ የፌዴራል የአስተዳደር ስነ ስርአት ረቂቅ አዋጅ ነው የሚሆነው። እነዚህ ተቋማት አጠቃላይ በፌዴራል መንግስቱ በሚመራቸው የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች በሙሉ የሌለበታለን ሁሉንም መከላትነት ስለዚህ አዋጁ መውጣቱ ትልቁ ፋይዳ አገልግሎት በማግኘት ረገድ ግልጽነት ተተላበሰ በሁሉም ጊዜ ያለምንም አድሎ ለው ልዩነት ተደራሽ ሊሆን እንደሚችል ሁኔታ እዛው ሳለ ደግሞ በሚያገኛቸው አገልግሎት ያረካ እንደሆነ መጠየቅ የሚያስችልባቸው አግባቦች እንዲኖሩ ተደርጎ የተዘጋጀ ረክታዎች ነው። ተሳትፎ ትልቅ ፋይዳ ያለው ረቂቅ አዋጁ ለሕዝብ ተወካዮች ምክር ቤት መመራቱም ተሰምቷል። ኢትዮጵያ የፌዴራል ስርዓትን በሕገ መንግስቷ ላይ እንደ አስተዳደራዊ መዋቅር ካወጀችባቸው ሀያ አራት ዓመታት ወዲህ የፌዴራል መስሪያ ቤቶች አስተዳደራዊ ተግባራቸውን በሚያከናውኑበት ወቅት የሚመሩበትን ወጥ የሥነ ሥርዓት ሕግ በማጽደቅ ረገድ ይህ የመጀመሪያው ይሆናል ተብሎ ይጠበቃል። ሀብታሙ ስዩምን ለዝግጅቱ እናመሰግናለን። አሁን ሌላው ተከታዩ ሳምንታዊ ቅንብር ሴቶችና ቤተሰብ ቆንጅት ባለቤት ተይዞ እንደሚባለው ያሳት ደርሷል። የሴቶችና ቤተሰብ አዘጋጅ እዚያ ጠገቤ የምትገኘው ቆንጅት ታየናት ብዬ ለአድማጮች ነገር ያለው ዛሬ እጅሽ ከምን ምን ልታደርጊ ትችያለሽ ነው ብዙ ዝግጅቶች እንዳሉ አውቃለሁ። አዎ የኔም አለ፣ ኤደንም በዚሁ በሴቶች ጉዳይ ላይ ያዘጋጀችው ቅንብር ይኖራታል። ለማስቀደም ግን በየዓመቱ በዚህ ወቅት ጾታን መሰረት ያደረጉ ጥቃቶች እንዲወገዱ ጎልቶ እንዲካሄድ እንቅስቃሴው የሚጎላበትና የአስተሳሰብ ለውጥም እንዲኖር ያለመው የ የአስራስድስቱ ቀን ዘመቻ የተባለው እንደቀጠለ ነው። በማናቸውም መልኩ በሴቶች ላይ የሚደርስ ጥቃት እንዲወገድ ማሳሰቢያ ዓለም አቀፍ ቀን ከሆነው ከ ከአውሮፓውያን ህዳር 25 ጀምሮ የሰብአዊ መብቶች ቀን ታህሳስ 10 ቀን ድረስ በተለያዩ እንቅስቃሴዎች ይከበራል። ታዲያ ኢትዮጵያ በዚህ ረገድ ማህበረሰብ አቀፍ ትግል አድርገው ከፍተኛ ውጤት ያስመዘገቡ የሴቶች መብት የሴቶች ደህንነት ተሟጋች በቅርቡ በሞታታለች። አታለች ዶክተር ቦጋለች ገብሬ ያገለገሉት ህዝብ በፍቅር በስስት እንደሚጠራቸው ቦጌ ማህበረሰቡ በህልፈታቸው እንደምን እየተጽናና ነው? በትውልድ ከተማቸው ከምባታ ዱራሜ የሚገኘው ካምባቲ ሜንቲ ጌዚማ ማዕከል ስራ አስኪያጅ የሆነውን አቶ ተሾመ ካሎን በስልክ አግኝቸዋለሁ። የደከሙለትን ስራ ራእያቸውን በማስቀጠል እንጽናናለን ብሏል። ተሾመን በአንቱታ ያላስቸገርኩት አሉላ የሰላሳ ሁለት ዓመት ወጣት ስለሆነ ነው። ከወዲሁ ለማሳወቅ ብዬ ነው። ጨዋ አድርገሻል ተሾመ

ማህበረሰብ አቅም አለ፣ ሁሉን ነገር ማድረግ ይችላል በሚል ስልክ በጤና ዘርፍ ማንም ሴት ህይወት እየሰጠች ህይወት ማጣት የለባትም በሚል ደግሞ በፆታ እኩልነት፣ በተለይም ፆታ ላይ የተመሰረቱ ጥቃቶችን በመከላከል ሴቶች ተደራጅቶ በሙያቸው እንዲሰሩና የቤተሰብ ሀብት አስተዳደርነትን ሂሳብ አያያዝነትን ኢኮኖሚያቸውን ለማሳደግና ከወንድ ጥገኝነት እንዲወጡ ሴቶች እንዲመሩ ትምህርት ቤቶችን እስከ መገንባት ሴት ተማሪዎች ትምህርታቸው ላይ የተሻለ ውጤት እንዲያመጡም ከፍተኛ አስተዋጽኦ አድርጋለች። ሌላው በአካባቢ ጥበቃ ይሄም ሴቶች ዋ በአቅራቢያም እንዲያገኙ አካባቢም በማልማት ሴቶች እንደ ኢትዮጵያም እንደኛ አካባቢም ችግኝ ተከላ ላይ አይሳተፉም ነበር። ያን እንዲሳተፉም በማድረግ በእኛ አካባቢ ያንበረቸው ተራራ የሚባል ትልቅ ተራራ አለ። ያ አረንጓዴ በማድረግ በመሰረተ ልማቶችም ድልድዮችንም በመገንባት የውሃ ምንጮችን በማድረግ በሙያቸው ምክንያት የተገለሉ ማህበረሰቦችን ከሌላው ማህበረሰብ ጋር በማህበራዊም፣ በኢኮኖሚም በማንም ማህበራዊ ጉዳዮች ላይ አንድ ላይ እንዲኖሩም አድርጓሉ። በአጠቃላይ ቦጌ ባደረገችው ስራ ሁሉ መጀመሪያ ከነበረበት ማህበረሰቡ የነበረበትን አመለካከት በተለይ በጎጂ ልማዳዊ ድርጊት በሴት ልጅ ግርዛት፣ አስገድዶ መድፈር፣ የቤት ውስጥ ጥቃት ያለ እድሜ ጋብቻ መሰልና ሌሎችንም ትልቅ ለውጥ በማግኛት በኢትዮጵያም ሆነ በዓለም ሽልማቶችን ያገኘች ኢትዮጵያዊት ዱራኔ ያበቀላት ጀግኖች እና ጎበዝ ነበረች። ጥሩ አርገህ ገልጸሃታል ተሾመ። ጥሩ አርገህ ገልጸሃቸዋል ልበል። እርግጥ በወጌ በሚል በፍቅር በስስት ስም ነው በአገር ቤት የሚጠሩት። ዶክተር ቦጌ እንደው ማህበረሰቡ አሁን የእሳቸውን ህልፈት ሀዘኑን እንዴት እያገገመ ነው? እንዴት እየተጽናና ነው? ውስጥ ማህበረሰቡ ቦጌ ያው በሞት ተለይትናለች። ጥቅምት ሁለት አካባቢ ነው፣ ግን ቀብር ስነ ስርዓቱ የተፈጸመው ህዳር ዘጠኝ ላይ እንደ አንድ አገር መሪ ህዝቡ ሁሉ ወጥቶ በዚህ በዱራሜ በተወለደችበት በመሰረተችው ድርጅት ውስጥ ነው። የቀብር ስነ ስርዓቱም የተፈጸመው በዱራሜ ስታዲየም ላይ ነው። ፕሮግራሙ የተካሄደው በማርሽ ባንድ ተታጅቦ ከመቶ ሺህ በላይ የሆነ ህዝብ ስነ ስርዓቱ ላይ የተገኘ ያ ማለት የቦጌን ፍቅር ባዘን የሰራችውን ስራ በማለት እኛ ጥሪ አድርገን አይደለም ህዝቡ በራሱ ተነሳሽነት ቦጌ የሁሉ እናት ነች፣ ቦጌ የሁሉ ኢት ነች እያሉ ቦጌ ደግሞ ለህዝብ የኖረች ነች እያሉ ባነር ይዞ ነው። ጥልቅ የሆነ ሀዘን ነው። ከመንግስት በኩልም ምሁራንም፣ የአምባሳደሮችንም ሀዘናቸውን እዚህ በዱራሜ በተወለደችበት አካባቢ ላይ ነው ሀዘን ፕሮግራሙ እየተካሄደው ህብረተሰቡም ቦጌ ካረፈችበት ቀን ጀምሮ በሁሉም ስራው ላይ የቦጌን ስም ታሪክን እንዴት እናስቀጥል? ቦጌ የሰረችው ነገር ቀጣይነት መኖር አለበት። እሷ እዚህ አድርሳለች፣ ማድረግ ያለባትን ሁሉ አድርጋለች የሚል ነው። ህዝቡም መንግስትን እያነሱ ያሉበት የሰረችው ስራ፣ የህብረተሰብ ጥናት መሰራት አለበት፣ ሪሰርች መሰራት አለበት። እሷ በሰረችበት በህይወት ታሪኳ ራሱ አንድ ሪሰርች መሰራት አለበት። በሌሎች ትምህርት ሞዴል መሆን አለበት። አዎ የሷ አስደረች ስራ ለሌሎች ሴት ልጆች ሞዴል መሆን አለበት። ከፌዴራል ሚኒስትሮችም ተገኝቶ ነው መለያቷን ነው ታሪኳ እንዳይሞት ነው ይዙ እያለ ያለው ትልቅ ነገር ነው። ይሄ መቀጠል ያለበት ትልቅ ስራ ነው። ተታሄደችው ተሾመ ከመቼ ጀምሮ ነው ከዶክተር ቦጌ ጋር መስራት የጀመርከው ከሁለት ሺ አስራ ስለዚህ ወደ ስምንት አመት ገደማ አብርሃቸው ሰርተሃል አዎ ከዛ በፊት ደግሞ መምህር ነበርኩ ብለኛል አዎ መምህር ነበርኩ እንግዲህ የዶክተር ቦጌን ስራዎች የዶክተር ቦጌን ጥረቶች ስናነሳ ይጥሩለት ይለፉለት የነበረው ማህበረሰብ በአሁኑ ጊዜ እንደተናገርከው በጤና በሴቶች እኩልነት የስራ እድል ማግኘት በአካባቢ ጥበቃ ወዘተ ይሰሩ በነበሩት ስራ ምን ደረጃ ላይ ነው በአሁኑ ጊዜ ያለው? ከፕሮግራሞቻችሁ ውጤታማነት አንፃር አንጻር ግለጽልን። አዎ በጤና ደረጃ ላይም የሰራችው ሆስፒታል ለህዝቡ እያገለገለ ነው። እሺ ዱራሜ ነው። ዱራሜ ያው የእናቶችና የህጻናት ሆስፒታል ነው። በክልሉ ብቸኛ ነው። ያው በተለይ ለእናቶችና ለህጻናት ተብሎ በሁለት ሺ አራት ነው በፈረንጆች ሆስፒታሉ የተገነባው። በደ ድርጌት ላይ በየአካባቢው ላይ የተቋቋመ ስትራክቸር የሚያስቀጥል ከመንግስት ጋር ሲስቴም ተፈጥሯል። ራሳቸው እንዲ ያስቀጥሉ ይሄን ከአምና ከአቸምናም ዘምራ ይህን ሰርታ በአካባቢው ቋንቋ በጋራ የሚሰሩበትን ሲስቴም ተዋቅሮ ኮሚቴ አለ የሚያስቀጥል ኮሚቴ ማለት ነው እስቲ ለምሳሌ እያንዳንዱ ኤሪያ ላይ በዚህ በጎጂ ልማዶች ዙሪያ ነው አዎ ጎጂ ልማድ አድርጊቶችን ጸረ ጎጂ ልማድ አድርጊት ኮሚቴ ተብሎ እሺ ኮሚቴው የሚከላከል በቀበሌ ደረጃ በትምህርት ደረጃ ተቋቁሟል መዋቅር ተፈጥሯል በወረዳም ተፈጥሯል በዞንም ተፈጥሯል የጸረ ፆታዊ ጥቃት ትብብር መድረክ በቃ ተዋቅረዋል እስከ ዞን ድረስ ማለት ያንን የማጠናከር ስራ ነው እየሰራች እሚቆየችው በዚህ ሶስት አራት ዓመት እነሱ ነው ራን የሚያደርጉት። ድርጅቱ ስራ ምንድን ነው? እነዛን መደገፍ ነው። ስለዚህ አሁን ለምሳሌ በምን በምን መንገድ ነው ይሄንን ጸረ ጾታዊ ጥቃት ትብብሩን የሚያከናውኑት? ለምሳሌ እንበል በትምህርት ቤት እንበል፣ በቀበሌ እንበል እንዴት ነው የሚከናወነው ስራው? ከወረዳት ሴቶች ጉዳይ ጀምሮ ፍርድ ቤት ፊትም ፖሊስ፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች ሁሉም ሚናውን እንዲወጣ ሮል እንደ ሪስፖንሲቢሊቲ ያለው ለሁሉም ኃላፊነትና ሚናሎች የትብብር መድረኩ ተግባርና ኃላፊነት አለው። ፖሊስ፣ የፖሊስ ሚና፣ ማህበረሰብ፣ የማህበረሰብ ሚና ፍርድ ቤት የፍርድ ቤት ሚና የሴቷ ጉዳይ ሲመጣ ወደ ጎን ከሚደረግ የሴቶችን ልዩ ችሎትም አቋቁማለች። ያው በኢትዮጵያ ውስጥ በዚህም እውቅና አግኝታለች። የሴቶችን ልዩ ችሎት በፍርድ ቤት እንዲከፈት ያን የተደረገው ፍርድ ቤቱ የፍርድ ቤቱን ነገር የሴቱ ነው ብሎችን ላይ እንዳይል ሁሉም ያልተገረዙ ልጃገረዶች ተወካይም የስራ እድል ፈጠራ የወጣቶች የስፖርት ጽፈት ቤት፣ ሁሉም የመንግስት መዋቅርና ከህብረተሰብ ጋር አንድ አድርጋ ነው የህብረተሰቡ ጥቆሞ በመስጣት ይተባበራል። የሀገር ሹማግሌም የሃይማኖት መሪዎችም፣ የእድር መሪዎችም እንደዚያ ተደርጎ ነው ትብብር መድረኩ ቅልብሎች ስርዓት እንዲካሄድ ነው የሴቶች ነገር መሀል ላይችላ እንዳይባል። ቆንጂት የእኔ አይነት ፈተና ዛሬ ይገጥምሽ ይመስላል። አዲስ ሁልጊዜ የሚጠይቀኝ ነው፣ አንተ በል ይለኛል። የጥበብ ሰው ወጣት ሲሆን ወይ ደግሞ ጋዜጠኛ ሲሆን አንዳንዴ ችግርና አንቱ ታሁን ሳመጣ ዶክተር ቦጋለችን አንዴ አንቱ አንዴ አንቺ እያላችኋቸው ነበር። እኔም እንደዛ እያልኩኝ ነበረ። በጣም የሚቆጨኝ ነገር አሉላ ሁልጊዜም በተደጋጋሚ ቃለ መጠይቅ ላይ እንገናኝ ነበርና መጥቼ ጎበኛለሁ እንዳልኳት ወይም እንዳልኳቸው ነው ይሄ የሆነው። እንግዲህ ወደፊት እድል ይኖረን ይሆናል። ቀጣይ የውይይቱ ክፍል አለ፣ በሌላ ጊዜ ይዘነው እንመለሳለን። ወደ ኤደን ቅንብር ይሆናል ለአሁን የምናልፈው። እንደተገለጸው ፆታዊ እኩልነት ላይ ያስተሳሰብ ለውጥ ለማምጣትና ፆታዊ ጥቃትን ለመቀነስ በዓለም አቀፍ ደረጃ የ16 ቀኑ ንቅናቄ እንደቀጠለ ነው። ዘንድሮም አስገድዶ መድፈር ዙሪያ ያሉ የተሳሳቱ አመለካከቶችን ለመቀየር ታቅዶ እየተሰራ ነው። ሴታዊት የተሰኘው ለሴቶች መብት የሚሰራ ድርጅትም በማህበራዊ ድረገጾች ላይ ፎቶግራፎችን፣ ምስሎችን፣ የተለያዩ የውይይት ርዕሶችን በመፍጠር እየሰራ ይገኛል። ኤደን ገረመው በሴታዊት ውስጥ ዲጂታል ኮሚኒኬሽንስ ባለሙያ አምላክ ነሽ ያሲንን ስለ እንቅስቃሴው አነጋግራ ተከታዩን አሰናድታለች። አፏን ዝም ብላ ነው ምትከፍተው፣ ደሙን ታፈለዋለች። የሆነች ጋግር ታነግራት ነገርት ድምፅ እንድታወጣ ፊቷን በቦክስ በለው በለው ይላል። ቤተሰቦቿንም ጓደኞቿንም መትዳራቸው ውስጥ እንድታስገባ ሰው የላት ምን የላት የሆነች የተጣለች ነገር ናት። እንዴት አይጫወትባትም? ሴትነቷን አትጠብቅም። ሁልጊዜ እንደተርመጠመጠች ነው። ወጣ ወጣ እንኳን አትልም። ቤቱን ዞር ብላ እንኳን አታዩ። እንደ ጥሩ ሚስት ቤቷን ካልያዘች እንዴት አይቀጣትም? ሆነች የተጣለች ነገር ናት። ደሙን ታፈለዋለች። አንቺ አይደለች የአንቺ ጥፋት አይደለም ያንቺ ጥፋት አይደለም። በሴታዊት የተሰራው ለጥቃት ሰበብ የለውም የሚለው የማህበረሰብ ተኮር አገልግሎት ማስታወቂያ ነበር ቀድሞ የተሰማው። ሴታዊት በዚህ የአስራ ስድስት ቀን የፆታዊ ጥቃት ንቅናቄ በተለያዩ ማህበራዊ ድረገጾች ላይ ውይይትን የሚያጭሩ ሀሳቦችን በማንሳት ንቃትን ለመፍጠር እየሰራ ይገኛል። የአምላክ ነሻሲን በሴታዊት ድርጅት ውስጥ ዲጂታል ኮሚኒኬሽን ናት። በዚህ አመት በአስራ ስድስት ቀን ንቅናቄ ጾታ መሰረት ያደረገ ጥቃትን ለመቃወም የተዘጋጀ ነው። የዚህ አመት ሲሞ ሁላችንን ስለመደፈን መቆም አለብን የሚል የያዘ ነው። በማህበራዊ ሚዲያ ላይ የምናደርጋቸውን ቅናቄዎች አሉ። በቀን ከፋፍለን እስካሁን እያደረግናቸው አሉ። ከዚህ በኋላም ደግሞ ቀኑ ስላላለቀ የምንቀጥላቸው አሉ። መጀመሪያ በመደፈር ጀመር ምን ማለት ነው? መደፈር ማለት ምን ማለት ነው በሚለው በፈቃድ ላይ የተመሰረተ ግንኙነት ማለት ነው ያለን ሰው። በአብዛኛው ጊዜ ስለመደፈር ሲያስብ ምንድን ነው የለበሰችው ልብስ ነው፣ የምሽት ወስ ቦታ ነው፣ የምታደረገው ነገር ነው፣ ምናምን ያለ የሚሰጣቸው አፈ ታሪኮች አሉ። እነሱ ቤት እውነት እንዳልሆኑ እውነታቸውን ደግሞ ከስር እያደረግን ቀጥለናል። ለቤት ስጣ ስርዓት አወራን። ከዚህ በኋላ ደግሞ ባሉት ቀን ሲሆን ስለ ሕገ ወጡ ዝውውር እናወራለን ስለ ሴቶች ላይ በማተኮር ስለ አሲድ መጥፋት፣ ስለ ፆታዊ ትንኮሳ እናወራለ። የመጨረሻዎቹ ሁለት ቀናት ላይ ግን አንደኛው ቀን ላይ በአንድ ሴት ወይም አንድ ሰው ከተደፈረ ምን አይነት ሰርቪሶች ማግኘት ይችላል እዚህ ኢትዮጵያ ውስጥ ለሚሰራ ናቸው ትንንሽ ልሰሾች አሉ። እሱን ቤግድ አድርገን የምንናገራቸዋል ስለ ዋን ፐርሰንት ስነ ልቦነ ድጋፍ ስንሰጡ ቦታዎች ሊሆን ይችላሉ። የተለያዩ ተነቶችን እንጠቅሳለን። እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ስድስት የወጣው የኢትዮጵያ የስነ ህዝብና የጤና ጥናት ዲኤችኤስ እንደሚያሳየው ሴቶችን ከጥቃት ለመከላከል በዋናነት በኢኮኖሚ ማብቃት አስፈላጊ መሆኑን ያትታል። ጥናቱ እንደሚያሳየው ከሆነ ከአስራ አምስት እስከ አርባ ዘጠኝ የእድሜ ክልል ውስጥ ያሉ ስልሳ ሶስት በመቶ የሚሆኑ ሴቶች ባላቸው ምግብ ካሳረሩ ወይም ደግሞ ከተከራከሩት፣ ሳያሳውቁት ከቤት ለተለያዩ ጉዳዮች ከወጡ፣ ግንኙነት ሳያብራቸው ቀርቶ እምቢ ቢሉት አሊያም ደግሞ ልጆቻቸውን በተለያዩ ምክንያቶች ቸል ብለው ቢያገኛቸው ሊደበድባቸውን መብት እንዳለው ያምናሉ ይላል ጥናቱ። እንደሚያሳየው ከሆነ ፆታዊ ጥቃት ወንዶች በሴቶች ላይ የሚያደርሱት ነገር ሳይሆን እንደ ማህበረሰብ የተቀበልናቸውን አስተሳሰቦች ለመቀየር ሁለቱም ፆታዎች ላይ ንቃትን በመፍጠር መሰራት እንዳለበት ያመለክታል። ሴታዊትም በሴቶች ጥቃት ዙሪያ የሚደረጉ የሀስትና የተለምደው ትርክቶችን ለመቀየር እየተንቀሳቀሰ ነው ትላለች አምላክ ነሽ በማህበራዊ ሚዲያ ብቻ ገብተን ነው እያወራን ያለ ነው። ለውጥ ለማምጣት የአንድ ሰው አስተሳሰብ ለውጥ ያለበት አስተሳሰቡ ደግሞ ከማወቅ ጀምሮ ብለን ስለምናስብ ነው አሁን እያስተማርን ያለ ነው። የተለያዩ አፈ ታሪክና እውነታዎች እያሉ ሴቶች የሚደፈሩት ወይም ወንዶች ሚሆንች ያሉ የሚደፈሩት ስለምናስበው በሩቅ አካል ማይታወቅ ሰው ድንገት መጡ እንደዛ እንዳልሆነ ለማሳየት ሞክረናል። አንደኛው በተለያዩ በተለያዩ ማህበራዊ ሚዲያችን የሚሳተፉ ሰዎች ይለያያሉ ብዬ አስባለሁ። ወይም ፌስቡክ ላይ ያለን ስፒተር ላይ ያለን ኢንስታግራም ላይም አለን። ከዛ ቴሌግራም ላይ ያለ ሰውን ኮሜንት ማየት ይችላለን። ሰው መሄድ ይልክልናል ምናምን ሰው አገሬጅ ንሰድካልን ወጣቶች የምንላቸው ሰዎች ናቸው የሚያዩት ወንዶች ናቸው ሴቶች ሁለቱም ናቸው ኤንጌጅ የሚያደርጉ ግን ደግሞ ይሄ ነገር እንደዚህ ነው ብለው ይገርማቸው የምናያቸው ወንዶች ናቸው ብዬ አስባለሁ። ግን ኤንጌጅመንቱ አይ ቲንክ ከሁለቱም በኩል ነው። አቶ መላ ላይ የተናገርኩት ሁላችንም ስለመደፈር መቆም አለ ቆመን የምናይ ህብረተሰብ መሆን የለብንም የሚል አቋም ያለው ነው። ይህ ስትደፍር አይገባኝ ኔ አይደለም የኔ ሰው አይደለችም ብለን ምን ተሆን እንዳይሆን። ምንም እንኳን የዚህ አስራ ስድስት ቀን ንቅናቄ የዘንድሮ ትኩረት አስገድደው መድፈር ላይ ቢሆንም በሴታዊት ግን አጠቃ ይ የጥቃት አይነቶችን በማካተት መደፈርን፣ የአሲድ ጥቃትና የህገ ወጥ ሰዎች ዝውውርን አካተው እንቅስቃሴ እያደረጉ ይገኛሉ። የአምላክ ልሽ እንደነገረችኝ በዚህ ንቅናቄ ፍጻሜ ላይም አለኝታ የተሰኘው በፆታዊ ጥቃት ላይ የነፃ የምክር አገልግሎት የሚሰጠው የስልክ መስመር ቁጥር ይፋ ይደረጋል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ቆንጂት ዛሬ ሴቶች በርከት ያሉ ዝግጅት ነው ያደረጋችሁት። በጣም ጊዜውን ሰዓቱን የሚመስል ነው። ሁለታችሁም ጥሩ ጥሩ ቅንብሮች ያዘጋጅታችኋል። እንግዶቻችንንም የአምላክነሽ ያሴንንና ቀደም ሲል ደግሞ የቀረቡትን የኬኤምጂውን አቶ ተሾመ ካለውን እናመሰግናለን። በጣም አሁን የፕሮግራም ማሳሰቢያ ለመሆኑ የግጭትና የብጥብጥ ዜናዎች እንዴት ይዘገባሉ? ዜናና የግል አስተያየት፣ እውነትና ስሜት በግጭቶች ውስጥ በእርግጥ ቦታቸው ምን ይሆን? የኃላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሰረታዊው መርህ ነው። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል። ጋዜጠኛው እንደ ሐኪሙ የሚያደርገው ነገር፣ የሚሰራው ስራ፣ የሚወስነው ውሳኔ በአድማጩና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ መዘገብ ያለበት። በአንድ አካባቢ የተከሰተ ግጭት ዜናዊ የሚዘገብበት መንገድ በግጭቱ ዙሪያ ያሉ ሰዎች በሁለቱም በሶስቱም ከዛ በላይ አባላት መካከል የተለያየ አይነት ትንታኔ የተለያየ አይነት አረዳድ ሊፈጥር ስለሚችል የዜናው አዘጋገብ ግጭቱን ይፈታል፣ ግጭቱን ይቀንሳል፣ ወይም ደግሞ ግጭቱን ባለበት ያቆያል የሚሉ ሁሉ ተጨባጭ የሆኑ ውጤቶች ናቸው። ሊከሰቱ የሚችሉ ናቸው። ስለዚህ ነው ግጭት አዘጋገብና የጋዜጠኛው ሚና እጅግ እጅግ በጣም ከፍተኛ ነው። ጉዳዩ ጋዜጠኝነት፣ ቦታው ዛሬ ኢትዮጵያ። የቀደሙት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ቤት መምህሩ ዶክተር ተሻገር ሽፈራው፣ እርሳቸውን ተከትሎ የሰማችኋቸው ደግሞ በዩናይትድ ስቴትሱ የኬንት ዩኒቨርሲቲ የኮሚኒኬሽን ትምህርት ቤት መምህሩ ዶክተር ቴዎድሮስ ወርቃለማ ወርቅነ ናቸው። ቆንጅት እንዳንቺ ሁሉ እነኝህንም እንግዶቻችን እናንተና አንቱ አደረግኳቸው ጋዜጠኞች ናቸው። በዚያም ላይ ለሁሉም ባለፈው የራዲዮ መጽሔት የጋዜጠኞች ጠረጴዛ ውይይት ጀምር ካደረግነው ቅንብር የተወሰዱ ድምጾች ናቸው። በነገው ምሽት ሙሉ ዝግጅታችን ይቀርባል። አሁን አንድ ዘገባ እናሰማለን። ከመሰናበታችን በፊት የሰሜን አትላንቲክ ቃልኪዳን ሀገሮች የድርጅታቸውን የኔቶን ሰባኛ ዓመት በዓል ለማክበር ትናንት ያካሄዱት ጉባኤ በከባድ ሁኔታ እንደተጀመረ የሚያውሳ ነው። የዩናይትድ ስቴትስ የፈረንሳይና የቱርክ መሪዎች ለድርጅቱ የሚዋጣው የገንዘብ ድርሻንና የወደፊት ውህደቱ አካሄድን በሚመለከት ተጋጭተዋል ይላል። ጉባኤው በኦፊሴል ለንደን ውስጥ የተከፈተው ዛሬ ነው። ትልቁ ችግር ሊሆን የሚችለው በድርጅት ውስጥ ያለውን ውጥረት የማርገብ ጉዳይ ነው ይላል የአሜሪካ ድምጽ ዘጋቢ ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ። አዳነች ፍስሀዬ ይዘዋለች። የብሪታንያ ንግሥት ኤልዝበት ለኔቶ ማለት ለሰሜን አትላንቲክ ቃል ኪዳን ሀገሮች መሪዎች በባኪንግሃም ቤተ መንግሥት ግብዣ አድርገዋል። ቀደም ሲል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የፈረንሳዊ አቻቸው ኢማኑዌል ማክሮን ሶሪያ ውስጥ የተያዙት የውጭ ሀገራት ተወላጆች የሆኑትን እስላማዊ መንግስት ነኝ የሚለው ጽንፈኛ ድርጅት አባላትን በሚመለከት ጠንከር ያሉ ቃላት ተለዋውጠዋል። ብዙዎቹ ከፈረንሳይ ከጀርመንና ከብሪታንያ ናቸው። በአጠቃላይ አብዛኞቹ ከአውሮጳ ናቸው። ስለዛ ጉዳይ ከፕሬዚዳንቱ ጋር አልተነጋገርኩም። አንዳንድ መልካም የአይሲስ ተዋጊዎችን መቀበል ይፈልጋሉ ልሰጡ ትችላለሁ። የሚፈልጉትን ያክል ለመውሰድ ይችላሉ። የፈረንሳዩ ፕሬዚደንት በበኩላቸው ቆፍጠን ያለ ምላሽ ሰጥተዋል። የምር እንነጋገር፣ በመሬት ላይ ያሉት ከፍተኛ ብዛት ያላቸው ተዋጊዎች ከሶሪያ ከኢራቅና ከቀጠናው ናቸው። ማክሮን አያይዘውም ኔቶ የአእምሮ ዘገምተኛ ሆኗል ባሉት ላይ እንደሚጸኑ ገልጸዋል። ቱርክንም ደግመው ነቅፈዋል። ቱርክን ስመለከት ከእኛ ጎን ተሰልፈው እስላማዊ መንግሥት ነኝ የሚለውን ቡድን የሚታገሉትን ነው እየወጉ ያሉት። አንዳንዴም ከአይሲስ ኃይሎች ጋር ይሠራል። ትራምፕ ደግሞ የኔቶ አባላት ከዩናይትድ ስቴትስ በተደረገላቸው ጫና ምክንያት ለመከላከል ደጎስ ያለ ገንዘብ እያወጡ ነው ብለዋል። የውህደቱ ድርጅት የተለያዩ አደጋዎችን ለመወጣት መቻል አለበት ሲሉም አስገንዝበዋል። ብዙ ሰዎች መጀመሪያ ላይ አሁን ሩሲያ በሆነችው ሶቪየት ኅብረት ላይ የማትኮር ዓላማ ነው የነበረው ይላሉ። ነገር ግን ልንመለከታቸው የሚገባ ሌሎች ነገሮችም አሉ። እስላማዊ አሸባሪነት ወይንም የቻይናን በከፍተኛ ደረጃ ማደግ ሊሆን ይችላል። በኔቶ አባላት መካከል ያለው ውጥረት የመፈንዳት አደጋ እየታየበት ነው። ቱርክ ባለፈው ወር የኔቶን ተቃውሞ ችላ በማለት ሰሜን ሶሪያ ባሉት የኩርድ አማጽያን ላይ ጥቃት ከፍታለች። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የኩርድ ተዋጊዎችን በአሸባሪነት ካልፈረጀ በስተቀር ኔቶ የባልቲክ ሀገሮችን ከሩሲያ ለመከላከል ያለውን እቅድ እቃወማለሁ ሲሉ ራጅብ ታይፕ ኤርዶዋን ዝተዋል የዓለም አቀፍ የስትራቴጂያዊ ጥናቶች ማዕከል ተንታኝ ኮሪሻክ ኔቶ ያለመጣጣም ችግር ገጥሞታል ይላሉ ይህ ጉባኤ የሶስት ፕሬዚዳንቶች ችግር ይንጸባረቅበታል የፕሬዚዳንት ትራምፕ ፕሬዚዳንት ማክሮንና የፕሬዚዳንት ኤርዶዋን ተቋሙ የገጠመው ተግዳሮት ታዲያ ከነዚህ ርዕሳነ ብሔራት አንዱ ሳያሰናክለው የኔቶን ሰባኛ ዓመት በዓልን ለማክበር የመቻሉ ጉዳይ ነው። በኔቶ አባል ሀገሮች መካከል ካለው ውጥረት ሌላ ቱርክ ኤስ አራት መቶ የተባለውን የመከላከያ ስርዓት ከሩሲያ በመግዛትና በቅርቡ አሜሪካ ከተሰራው ኤፍ 16 ጄት አይሮፕላኖች ላይ በመፈተሽ ዋሽንግተንን ዞር በይ ብላለች። የኔቶ ዋና ጸሐፊ ያን ስቶልተንበርግ ግን ጥምረቱ በጤናማ ሁኔታ ላይ ይገኛል ይላሉ። ትልቅ ክንዋኔ ፈጽመናል። ቀዝቃዛው ጦርነት ካበቃበት ጊዜ አንስቶ ባልታየ መልኩ የጋራ መከላከያችን ላይ ትልቁን የማጠናከር ተግባር ፈጽመናል። ያም ሲባል ግን ለንደን ከተሰባሰቡት መሪዎች ብዙዎቹ በድርጅቱ አባላት መካከል ያለው ውጥረት ከሰዎች አለመጣጣም የተነሳ ነው ወይስ ድርጅቱ ሌላ ከባድ ችግር ስላለበት የሚል ጥያቄ ማንሳታቸው አልቀረም። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶቻችን አጭር ሞገድና እንዲሁም በናይል ሰዓት ከ3 ሰዓት ጀምሮ የሚያስተላልፈውን ስርጭት በዛሬ ያዘጋጀውን ፕሮግራም እዚ ላይ ያበቃ ያስተናገድ ናችሁ አሉላ ከበደና ቆንጅታየነን ያቀናበረችልን ብርሃን ኃይሉ ከተተኪው የስርጭት መሀንዲስ ጋር ከተተኪዋ የስርጭት መሀንዲስ እንዲሁም ከዋና አዘጋጇ ከትዝታ በላቸውና ከሌሎችም ባልደረቦቻችን ጋር በዚሁ እንሰናበታለን። ትግርኛ ይቀጥላል። ደናት Thank you.